ችሁ እንግዳችን በህዋ ኢንዱስትሪ የላቀ ውጤት እያስመዘገበ ያለው ወጣት ነው። ትንሳኤ አለማየሁ ይባላል። በመቀሌ ዩኒቨርሲቲ በመካኒክ ምህንድስና የተመረቀ ሲሆን በቅርቡ የስፔስ ጄኔሬሽን አድቨርሰሪ ካውንስል የአፍሪካ አስተባባሪ ሆኖ ተመርጧል። በተጨማሪም በአፍሪካ ህዋ ኢንዱስትሪ ከአስር ከ30 አመት በታች ያሉ ወጣቶች መካከልም ተካቷል። ትንሳኤ ከአንድ አመት በፊት በጋቢና ቪኤ ላይ እንግዳችን የነበረ ሲሆን ስለ ህዋ ሳይንስ ፍቅሩና ስለ አፍሪካ

ተካተት የመጀመሪያ። ከዛ በተጨማሪ ደግሞ ያው ላለፉት ሁለት አመታት ኦልሞስት የአመታ ያህል በስፔስ ኔሽን አድቫይዘሪ ካውንስል በናሽናል ኮንሴንተር ኮንታክት ወይም ደግሞ በኢትዮጵያ ተጠሪ በመሆን እያገለቀች ነበረ። አሁን ቅርብ ጊዜ ደግሞ በተካሄደ እሳ ውድድር አሁን በአፍሪካ ደረጃ የሪጂናል ኮኦርዲኔተር ሆኛለሁ ማለት ነው። የስድስተኛ ክፍል ተማሪ እያለ በህዋ ሳይንስ ፍቅር የተለከፈው ትንሣኤ አለማየሁ ገና በልጅነቱ ያነባቸው በነበሩት የታሪክ መጽሐፍቶች አማካኝነት የህዋ ሳይንስ ጥበብ ጋር እንደተዋወቀ ይናገራል። ትንሣኤ ከዚያን ጊዜ አንስቶ እስካሁን ድረስ ይሄ የህዋ ፍቅር ስሜቱ እየተከተለው ይገኛል። ወደዚህ ነገር መግባት ጀመርኩት ደርስ ሀሳቡ በቃ ጀመረ ያኔ ቋንቋውን ማወቅ ስላለብኝ እንግሊዝ መማር ጀመርኩኝ። ከዛ በኋላ ስምንተኛ ክፍል ስደርስ የኢትዮጵያ ስፔስ ሳይንሳይቲን ተዋወቅኩኝ። ከዛ ጊዜ ጀምሮ አባል ነበርኩኝ። ስለዚህ ያው ታሪኩ እንደ ታሪክ በራሴ በራሴ ባለው አቅም ለማድረግ ሞክረው ነገር ቢኖርም አሁን በጊዜ ያለውን ደግሞ ሳይንስም እና ቴክኖሎጂ በጣም ለማዳበር ፈልግ ስለነበረ ብዙ ስኮላርሽፖችን ሞክር ነበረ ሀገራችን አንድ ለፈንስ አቶልኛል ግን ሊቀሩ ፋይናንሻል ከገንዘብ ጋር የተያዙ ጉዳዮች ስለነበሩ በዛ ምክንያት ህግ ለመማር አልቻልኩኝም። ዩኒቨርሲቲም ስገባ አሁን መካኒካል ኢንጂነሪንግ የገባሁበት መሰረታዊ ምክንያት ካሉት የምህንድስና ዘርፎች ውስጥ ለኤሮስፔስ ኢንጂነሪንግ በጣም የተሻለ የቀረበ የሚባሉ ኤሌክትሪካልና መካኒካል ነበሩ። እኔ ደግሞ ራሴን ሳየው የተሻለ ቅርበትና ና አቅም ያለኝ ሰው የተሰማኝ መካከል ምንጭ ነው ላይ ስለሆነ ወደዛ ተቀላቀልኩ ማለት ነው። ፍላጎት በጣም ነበረኝ። አሁንም ድረስ ራሱ መቀሌ ዩኒቨርሲቲ አስተዳደሩ በጣም ለአዳዲስ ሀሳቦች ቀና ስለሆነ አሁንም አላቋረጡኝም። የተለያዩ ሙከራዎችን እያደረግን ነው። ይህ የኤሮስፔስ ኢንጂነሪንግ ድህረ ምረቃ ፕሮግራም እንዲከፈት የመሳሰሉት ነገሮች አቅማችን እያደረግን ነው። ያው እንደ ሀገርም መሰራት ያለበት ነገር ስለሆነ በሱ በሱ በኩል የሚይዙን ነገሮች አሉ። ከዛ በተረፈ ግን እነዚህ አይነት ነገሮች እንዲኖሩ ያው እኔ ዛ ብቻ ሳይሆን ምክንያቱም እንዴት ነው እኔ አንድ ጊዜ አንዴ ገብቼ ያው የተቀራራቢ የምለውን ነገር አድርጌ አለብ ያለ ብዙ ሰው ግን የለም ብሎ ተስፋ የሚቆርጥ ይመጣል የመሳሰሉትና ቢያንስ እኔ ያለፍኩበትን ከኔ በኋላ የሚመጥ ደግሞ ሌሎች ባሾችን ባያቸው ሌሎች ሌላ ትውልድ ያን እንዳይደግም የአቅሜን ለማድረግ እሞክራለሁ። የአፍሪካ ችግር ሊቀረፍ የሚችለው በውጭ ኃይሎች ሳይሆን በአፍሪካውያን ብቻ ነው የሚለው ትንሳኤ አፍሪካውያን ወጣቶች በህዋ ሳይንሱ ዘርፍ እንዲሳተፉ ካስፈለገ የትምህርት ዘርፉን በተግባር መደገፍ እንዲሁም ደግሞ በተመሳሳይ ኢንዱስትሪውንም ማዳበር ላይ ትኩረት መደረግ እንዳለበት በመጠቆም ይሄ ደግሞ በስደት መልክ ከአፍሪካ የሚወጣውን የተማረ የሰው ኃይልም በመቀነሱ ረገድ ትልቅ ሚና እንዳለውም ይናገራል። ለምሳሌ የሚታወቁ ችግሮች ያሉትን ነገሮች አሉ። የትምህርት አሰጣጣችን በንገያየት የተመሳሰሉ ነገሮች አሉ። እነሱ ለምሳሌ አሁንም በዚህ በህዋው ዘርፍ ላይም እንተግብራቸው የምንል ከሆነ የተማረ ሰው ሀይል ይኖረናል፣ አምራች ሰው ሀይል ግን አይኖረንም። መማሩን ተምረውታል፣ ነገር ግን ወደ ትግበራ ተቷቸው በጣም የሚቸገር አይነት የሰው ሀይል ነው የምናመርተው ማለት ነው። አሁን ከዚህ ጋር ያለን የትምህርት አሰጣጥ አሁንም ምን ተገብረው ከሆነ ሲጀምበረ በቃ ችግራችን ያህን ነው። ለምሳሌ መሰረታዊ ችግር ከዛ ደግሞ ሲቀጥል አሁን ለምሳሌ በዲግሪ እናስመርቃለን ብሎ ለምሳሌ አንድ ኢትዮጵያ ዩኒቨርሲቲ ለምሳሌ ሲነሳ የዓለም ሳይ በዲግሪ የሚመረቀው ተማሪ ወይም የምትመረቀው ተማሪ ያንስ ትምህርቷን ከማጠናቀቋ በፊት ኢንዱስትሪ ምን ይመስላል የሚለውን ሄዳ ማየት መቻል አለባት። ለማድረግ ደግሞ ኢንዱስትሪ ሬዲና አቬይለብል መሆኑ መቻል አለበት። የሚሰራ ፋንክሽን የሚያደርግ ኢንዱስትሪ መኖር አለበት። በሰው ኃይል አንጻር ትንሽም ቢሆን የተወሰነ ያህል አለን። እንዲሁም ደግሞ የተመረቁትንም የተለያዩ ስልጠናዎች እና ድጋፎች ወደዚህ መስመር ማምጣት መቀየር ይቻላል። ይህን ለማለት ፈልጌ ነው። ከዩ የሚሄዱ ነገሮች ናቸው እነዚህ ሁለቱ ትምህርቱም ኢንዱስትሪውም አንድ ላይ መሄድ መቻል አለባቸው። ብቻ የሚሄድ ከሆነ ኢንዱስትሪው እንደ እንደ መሰረተ ልማት ህንጻው ይኖራል። የሚሰሩበት ግን እስከዛሬ እንደነበረ ቻይና ይሄዳሉ ማለት ነው፣ ደግሞ ሌሎች የሀገራት ሰዎች ከዛ በተረፈ ደግሞ ትምህርቱ ብቻ ከሆነ ደግሞ ሰዊ ይማራል ወይ የማይገናኝ ዘርፍ መስራት ይጀምራል። ያው ብዙ ተማሪዎች ለምሳሌ ወጥቶ መስራት እንደጀመሩት አሊያም ደግሞ ወደ ውጭ ሀገር እየሄዱ በስደተኝነት የተመዘገቡ ሌሎች ሀገሮች ማገልገል ይጀምራሉ። ስለማይተገበር ማለት ነው። ሁለቱም ነገሮች ትይዩ በሆነ መልኩ መሄድ መቻል አለባት። ከሚኒስትር ኦፍ ኢኖቬሽን እና ቴክኖሎጂ ከሚኒስትር ኦፍ ሳይንስ ና ኤዱኬሽን ጋር ቅርብ ጊዜን ተፈራርሞ ለምሳሌ አዲስ አበባ ሳይንስ ና ቴክኖሎጂ ዩኒቨርሲቲ ላይ የመገጣጥሚያ መፋብሪኪያ ና ሞከሪያ አንድ ትልቅ አቲቪቲ ለመገንባት ለምሳሌ አስቡል ለምሳሌ ይሄ እንደዚህ አይነት መሰረተ ልማት መሰራቱ ለምሳሌ ትልቅ ነገር ይረዳል። ለተማሪውም ሊገብቶ ለምንሰራ ሰው ማለት ነው። ትንሳኤ ሲያጠቃልልም ወ እንግዲህ ያው ያኛው እውቅና ነበረ። ይህኛው ደግሞ ሹመት ነው። ሹመት እንደመሆኑ አንጻር እንደመሆኑ መጠን ብዙ ኃላፊ ነገሮች ነው ያለው ማለት ነው። ትልቅ ድል አይደለም፣ ገና ስራዎችን ይፈልጋል። ደግሞ አጋጣሚ እንደሚፈጠሩ ደግሞ ብዙ ስራዎችን አብረን እንሰራለን ሚል ያረጋለ። ስለዚህ ያው ከዛ በተጨማሪ ምንድን ነው ትልቁ ደግሞ በተጨማሪ ቁልፍ ነገር የማስበው ምንድን ነው በአጠቃላይ ለዓለም ህብረተሰብም በአፍሪካ ደረጃ የሚመጡ የነበሩ የተለያዩ እድሎች አሁን እኔ እዛ ቦታ ላይ ስለም ነው በቅርበት ለሌላውም አፍሪካ ሀገራት እንደምናደርሰው እኔ ደግሞ ባሉኝ የመረቦች ባሉኝ በማውቃቸው ሰዎች በኩል የበለጠ መረጃው ተደራሽ ነው ብዬ እምነት አለኝ ከዚያ በተጨማሪ ደግሞ አንድ ሰው እንግዲህ የኤስጂኤሲ በአህጉር ደረጃ አስተባባሪ ሲሆን ቀጥታ የኤስጂኤሲ ቦርድ አካል ነው የሚሆነው ማለት ነው ስለዚህ ውሳኔዎች ላይ በጣም ትልቅ እጅ ይኖረዋል ማለት ነው እ በሚደረጉ ውሳኔዎች ላይ የአፍሪካ ወይም ደግሞ በኢትዮጵያ ውስጥ ያለው ሁኔታ ያማከለ ውሳኔዎች፣ አቋሞች፣ ሀሳቦች እንዲንሸራሸሩ ትልቅ ግድ ይፈጥርልኛል እያስባለሁ። ስለዚህ ለአፍሪካም ለኢትዮጵያ ግንስ ነው ሆነው ማለት ነው። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። You're so away.